ዶክተር መረራ ጉዲና ዛሬ ፍርድ ቤት ቀርበው ፖሊስ ለሁለተኛ ጊዜ ተጨማሪ የ28 ቀን የምርመራ ጊዜ ተሰጥቶታል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲናን ፖሊስ የጠረጠራቸው ከአሸባሪ ድርጅቶች ጋር በመገናኘትና የሽብር ተልዕኮ በመቀበል እንዲሁም የአስቸኳይ ጊዜ አዋጁን የሚጥሱ ድርጊቶችን ለመፈጸማቸው ፖሊስ ጠርጥሯቸዋል። ዶክተር መረራ በቁጥጥር ስር የዋሉት የአውሮፓ ህብረት በቤልጅየም ብረሰልስ ባካሄደው የኢትዮጵያ ሁኔታ የእማኝነት ሰሚ ሸንጎ ፊት ቀርበው ቃላቸውን ሰጥተው ወደ ሀገራቸው እንደተመለሱ ነው። መለስካቸው አምሃ ዛሬ በአዲስ አበባው ችሎት ተገኝቶ የሚከተለውን አጠናቅረዋል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖሊስ ቁጥጥር ስር ከዋሉበት ጊዜ ጀምሮ በአደባባይ በብዙ ሰው ሲታዩ ዛሬ የመጀመሪያቸው መሆኑ ነው። ወደ አመሻሹ 10 ሰዓት ከሩብ ላይ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎ ሲደርሱ በስፍራው ለነበሩ አንዳንድ የዲፕሎማቲኩ ማህበረሰብ አባላት ጋዜጠኞች፣ የፓርቲያቸው አመራር አባላትና ለደጋፊዎቻቸው ለሰላምታ ያህል እጃቸውን አውለበለቡ። ረዥም ጥቁር ካፖርት የደረቡት ዶክተር መረራ ጉዲና ከሩቅ እይታ በመልካቸው ላይ ብዙ ለውጥ አይታይም። ወደ ችሎቱ ከጠበቆቻቸው በስተቀር ማንም እንዲገባ አልተፈቀደም። ከጠበቆቻቸው አንዱን ዶክተር ያዕቆብ ኃይለ ማርያምን በችሎት ምን እንደተከናወነ ጠየቂያቸው ነበረ። ገና ክስ እንዳልተመሰረተ ብዙ ጉዳይ በጅምር ላይ እንዳለና የፖሊስ ጥርጣሬ ብቻ ተገለጸበት እንደሆነ አስረድተዋል። እንግዲህ በመሰረቱ በዋናነት በሁለት ጉዳዮች ናቸው። አንደኛ ከአሸባሪ አሸባሪ ተብሎ ከተፈረጁ ድርጅቶች ጋር ግንኙነት ፈጥሯል፣ ከነሱ ጋር ተወያይቷል የስራም ክፍፍል ተደርጓል የሚል ነው። ሁለተኛው ደግሞ የአስቸኳይ ጊዜ አዋጅ በመጣስ ቅስቀሳ አድርጓል፣ በአዋጁ የተከለከሉ ድርጊቶች ፈጽሟል የሚል ነው። ሁለቱ ናቸው እንግዲህ አሁን ዶክተር ምራ የተጠረጠሩበት። ከዚህ ወዲያ ጠበቆቹ ለፍርድ ቤቱ ያመለከቱት ላለፉት አራት ሳምንታት በጥርጣሬ ይዣቸዋለሁ ያለው ፖሊስ ለጥርጣሬው መሰረት የሆነውን መረጃ ለመያዙ ወይንም በዚሁ ረገድ ምን እንደሰራ ለፍርድ ቤቱ እንዲያስረዳ ነበረ። ከዶክተር መረራ ጠበቆች አንዱ አቶ ወንድሙ ይብሳ ከዚህ በኋላ የነበረው የተጠርጣሪው የዋስ መብት እንዲከበር ማመልከት ብቻ ነበር ይላሉ። የዋስ መብቱ የሰውየው የዶክተር መረራ አገር አቀፍ አለማቀፍ አስተዋጽኦ ለአርባ አመት በዚህ ሀገር ውስጥ ወጥቶ ወርዶ አሁን መንግስት የሆኑትንም ጭምር ለአርባ አመት ሽብር መጥፎ እንደሆነ ከህግ ውጭ ትግል ማድረግ መጥፎ እንደሆነ ያስተማማሪ በመሆኑ እና አሁንም ደግሞ በቂ ዋስትና ያላቸው በመሆኑ ከጤንነታቸው ከእድሜያቸው አንጻር ልዩ ግምት ተሰጠው አስማት ይጠበቅልን ብለን ነው የጠየቅነው። ፖሊሶቹም ደግሞ ይህንኑ ተቃወሙና ፍርድ ቤቱ በመጨረሻ ላይ አዋጁን ማክበር ስላለብኝ 8 ቀን ቀጥዬ ይሰጣለሁ ብሎ ለጥር 18 ቀን ከቀኑ 9 ሰዓት ከ30 ላይ ቀጠሮ ሰጠን ማለት ነው። ዶክተር መረራ ጉዲና ከአንድ ወር በፊት የአውሮፓ ህብረት ፓርላማ ባልደረገላቸው ጥሪ ስብሰባ ተካፍለው ወደ አገራቸው ከተመለሱ በኋላ በፖሊስ ቁጥጥር ስር መዋላቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ